ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ መስከረም 12 2011 ዓ ም ሰሞኑን በድሬዳዋ ከተማ አንዳንድ አካባቢዎች በመኖሪያ ቤቶች የውጭ በሮች ላይ ምልክት ተደርጎ ማደሩ አነጋጋሪ ሁኔታዎችን ፈጥሯል። እኛ ትላንት ማታ ላይ አልተኛን ነው የምንቅልት ያው ኢንፎርሜሽኑ ስላሉ ጥንቃቄ ስለሚያስፈልግ ማለት ነው። ስለዚህ እንደዛም ሆኖ ግን ሙስሊም ኦሮሞ ሁሉም ከኛ ጋር ማለት ነው አብሮ ነበር ሲዞር ጠብቅ የነበረው ከተማውም ማለት ነው እኔ ነገር ብሔር ለብሔር ለማጋጠጥ በሌሎች ክልሎች ላይ እየተደረገ ያለውን ነገር ወደ ድሬዳዋ ለማምጣት የታሰበ ነገር ይመስለኛል። ከድሬዳዋ ወጣቶችን አነጋግረናል። በከተማይቱ ሰላም ሊያደፈርስ የሚያስብ ቢኖር አልታገስም ብሏል ፖሊስ። ዘገባ ይዘናል። ኢትዮጵያ፣ አረቢያ ልሳነ ምድርና ፋርስ ባሕረ ሰላጤ ሌላው ትኩረታችን ነው። እኔ በበኩሌ እኔ ሳይሆን በጠቅላላው እንደው ኢትዮጵያን በተመለከተ ስመለከተው ከኤርትራ ጋር የተደረገው ግንኙነት በጣም የሚያስደስት የሆነ ሁላችንም ሪጅኑንም አጣ አካባቢውንም በጠቅላላ የሚያስደስት እና ሰላም እና የኢኮኖሚ ብልጥግና ሊያመጣ የሚችል ግንኙነት ስለሆነ ሁላችንም በግልም የምንደግፈው ነው። በስትራቴጂክ ጥናት እኛም ሆነን ሌሎችም ብዙዎች የሚደግፉት ነገር ነው። ነገር ግን ነገር ግን የአረቢያ ልሳነ ምድር የሱኒ ኅብረትና የፋርስ ባሕረ ሰላጤ ኅብረት እንዲሁም ሌላውም በአፍሪካ ቀንድ ላይ የሚታየው የሐያላንና የራቁ መንግሥታት ሁሉ ርብርብ በጥንቃቄ ሊታይ የሚገባው ነው ይላሉ ሻለቃ ዳዊት ወልደ ጊዮርጊስ። ይዘናቸዋል፣ አብራችሁን ቆዩ። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። የምሽቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዛሬ ጀርመን በሚገኙ የተለያዩ ከተሞች ኢትዮጵያውያን ሰልፎች አካሂደዋል። በበርሊን ፍራንክፈርትና ሽቱትጋርት ከተሞች የተካሄዱትን ሰልፎች ያስተባበረው የኢትዮጵያ ሰብአዊ መብቶች በጀርመን የተባለው ስብስብ ተጠሪ አቶ ስዩም ሀብተ ማርያምን ማምሻውን በስልክ አግኝቻቸዋለሁ። ዓላማውን በመግለጽ ይጀምራሉ። የሰልፋችን ዓላማ ባለፈው ሰሞን ኢትዮጵያ ውስጥ ቡራዩን በተመለከተ እዚህ መንግስታዊ ባልሆኑ ተዋናዎች የተፈጸመውን ኢሰብአዊ የሆነ ወንጀል በማውገዝ ነው ሰልፉን የጠራ ነው። እንዲሁም ደግሞ ማንኛውም ኢትዮጵያዊ በሀገር ውስጥም በውጭም ጥላቻና የጥላቻ ንግግርን እንዲያወግዙ፣ እንደዚሁ ማንኛውንም አይነት ኢሰብአዊ ጥቃት በዜጎች ላይ የሚደርሰውን እንዲያወግዙ ጥሪ ለማስተላለፍ ነው። በሁሉም ቦታዎች በመጀመሪያ ጸሎት ከተጸለየ በኋላ ለህይወታቸው ላለፉት ዜጎች ከዛ መልዕክታችንን አስተላልፈን በተለያይተናል። መልካም። አቶ ስዩም ለመንግስት በአጠቃላይ ደግሞ ይሄ ሰላማዊ ሰልፉን እንድትወጡ ምክንያት የሆናችሁ ጉዳይ ይመለከታቸዋል ለምትሉትም እንደዚሁ ምንድን ነው ጥሪያችሁ? ትልቁ ጥሪያችን ለኢትዮጵያውያን እና ለትውልድ ኢትዮጵያውያን በኢትዮጵያ ውስጥም ሆነ በውጭ ሀገር ያሉ ማንኛውንም ኢሰብአዊ የሆነ ጥቃት በዜጎች ላይ የሚደርሰውን እንዲያወግዙ እንዲሁም ማንኛውንም ጥላቻ እና የጥላቻ ንግግሮች እንዲያወግዙ ነው። ከዛ ውጭ እንግዲህ በዛ በቀጠለ በጀርመንም ሆነ በአውሮፓ ዩኒየን ጥላቻና የጥላቻ ንግግሮችን በተመለከተ የተለያዩ ፕሮግራሞችና የሚወሰዱ የሚፈታበት መንገዶች ስላላቸው እነዛ ነገሮች ላይ ወደፊት ምንሰራበት ይሆናል። ከዛ በተጨማሪ ግን ለኢትዮጵያ ሕዝብ ነው ይህንን መልክ ለማስተላለፍ ያደረግነው። ምክንያቱም ይህ አሰቃቂ ወንጀል የተፈጸመው መንግስታዊ ባልሆኑ ተዋናዮች የተፈጸመ ነው፣ አሶ ነን ጋቨርንመንታል አክተርስ። ስለዚህ የኢትዮጵያ መንግስት እስካሁን እንደምንከታተለው የወንጀሉ ፍጻሜዎች ናቸው የተባሉትን ወደ ህግ እያቀረበ ነው ያለው እና ያ የሚያበረታታ ነው። እዚህ ላይ መንግስት ላይ ወቀሳ የለንም። የህዝቡን ደህንነት የበለጠ ለማረጋገጥ እንዲሰራ አጥብቀን እንጠይቃለን። አቶ ስዩም ሀብተ ማርያምን እናመሰግናለን። ወደ ተቀሩት የዓለም ዜናዎች ስናልፍ ደግሞ ሐሙስ ዕለት በታንዜኒያ ቪክቶሪያ ሀይቅ ላይ ከተገለበጠው ጀልባ አደጋ የሞቱት ሰዎች ቁጥር 167 መድረሱ ተሰማ። በዛሬው ዕለት እርዳታ ሰራተኞች አንድ ተሳፋሪ በህይወት ማውጣታቸው ተዘግቧል። የታንዜኒያ ባለስልጣናት የአደጋውን ሰለባዎች የመፈለጉን ስራ ዛሬም ለሶስተኛ ቀን እንደቀጠሉ አስታውቀዋል። በሱዳን እንግሊዝ ልዩ ተወካይና በደቡብ ሱዳን አምባሳደሯ የሆኑት ክሪስ ቲሮት በደቡብ ሱዳን ግጭት ተሳታፊዎች የሆኑት ወገኖች በቅርቡ ህይወት ዘርቶ የተፈረመውን የሰላም ስምምነት ተግባራዊ በማድረግ ለሰላም ቁርጠኝነታቸውን የማሳየት እድል አላቸው ብለዋል። መንግስታቸው ጉዳዩ የሚመለከታቸው ወገኖች ሁሉ የገቡትን ስምምነት እንደሚያከብሩ ተስፋ እያደረገ ነው ብለዋል እንግሊዛዊው ዲፕሎማት። በዩናይትድ ስቴትስ ጠቅላይ ፍርድ ቤት እጩ ዳኛው ብረት ካቫኖ ላይ ወሲባዊ ጥቃት አድርሰውብኛል ብለው የወነጀሏቸው ሴት የምክር ቤቱ ኮሚቴ ፊት ቀርበው ቃላቸውን ይሰጡ እንደሆነ ዛሬ እስከ ስምንት ሰዓት ተኩል ከጥቂት ደቂቃዎች በኋላ መሆኑ ነው እንዲያስታውቁ የጊዜ ገደብ እንደተሰጣቸው ተሰማ። የጊዜ ገደቡን የሰጧቸው የዩናይትድ ስቴትስ የመወሰኛ ምክር ቤቱ የፍትህ ኮሚቴ ሊቀመንበር ቻርልስ ግራስሊ መሆናቸውን ኒውዮርክ ታይምስ ጋዜጣ ነው የዘገበው። ቻይና ከዩናይትድ ስቴትስ ጋር ልታካሄድ አቅዳው የነበረውን የንግድ ድርድር ዋሽንግተን በቻይና ሸቀጦች ላይ አዲስ ታሪፍ መደንገጓን ተከትሎ ሰረዘችው ተባለ። ዎል ስትሪት ጆርናል ጋዜጣ ባወጣው ዘገባ እንዳተተው ቻይና ምክትል ጠቅላይ ሚኒስትሯን ልዩን ለድርድሩ በቀጣዩ ሳምንት ወደ ዋሽንግተን ልትልክ አቅዳ ነበር። ይሁን እንጂ የእሳቸውንም ሆነ ከእሳቸው ቀደም ብሎ ለዝግጅቱ ሊገቡ የነበሩትን ልዑካንም ጉዞ እንደሰረዘች ነው የተሰማው። አንድ ከፍተኛ የ ዋይት ሀውስ ባለስልጣን ትናንትና አርብ በሰጡት ቃል ከቻይና ጋር የምናደርገው ድርድር ወደፊት የሚራመድበትን መንገድ ማግኘታችን አይቀርም ሲሉ ተስፋቸውን ገልጸዋል። ጦርነት በበጣት ጥቃት የመን የተሰማሩት የረድኤት ሰራተኞች የከበደ ቸነፈሩን ለመዋጋት በያዙት ትግል እየተሸነፉ ናቸው ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊው አስጠነቀቁ። ባለፉት ቅርብ ሳምንታት ሁኔታዎቹ በሚያሳስብ አኳኋን አሽቆልቁለዋል ያሉት የመንግስታቱ ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊና የአስቸኳይ እርዳታ አስተባባሪ ማርክ ሎኮክ ለጸጥታ ምክር ቤቱ በሰጡት ቃል ቁጥሩ የበዛ ሰው ሕይወት በረሃብ እንዳይረግፍ ለመከላከል ወደማንችልበት ደረጃ እየተቃረብን ነው ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት የመን ውስጥ ስላለው የከበደ የምግብ ችግር ሲያስጠነቅቅ ከአንድ ዓመት በላይ ሆኗል። ደቡባዊ ምዕራብ ኢራን ውስጥ ታጣቂዎች በወቅቱ ሲካሄድ በነበረ ወታደራዊ ሰልፍ ላይ ተኩስ ከፍተው ቢያንስ 24 ሰዎችን መግደላቸው ተገለጸ። ከ53 የሚበልጡ ሰዎችን ደግሞ አቁስለዋል ተብሏል። አህቫዝ የምትባለው ከተማ ላይ የደረሰው ጥቃት ለደረሰው ጥቃት የእስልምና መንግስት ቡድን ኃላፊነት መውሰዱ ነው የተሰማው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 12 2011 ዓ ም ምሽት ፕሮግራም ነው። ከዚህም ከዚያም አብራችሁን ቆዩ። አሁን ወደ ተከታዩ ዝግጅታችን እንዝለቅ። ሰሞኑን በድሬዳዋ ከተማ አንዳንድ አካባቢዎች በመኖሪያ ቤቶች የውጭ በሮች ላይ ምልክት ተደርጎ ማደሩ አነጋጋሪ ሁኔታዎችን መፍጠሩ ተገልጿል። ምልክቱ ጥቃት ለማድረስ የታሰበ ነው በሚል በማኅበራዊ መገናኛዎች ላይ ስጋት ፈጣሪ ሐሳቦች መሰራጨታቸውንም የከተማዪቱ ፖሊስ ኮሚሽን ሕዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ግርማ ለአሜሪካ ድምፅ ተናግረዋል። የከተማው ፖሊስ ከፌዴራልና ከመከላከያ ፖሊስ ጋር በመሆን ጉዳዩን ሲያጣራ መቆየቱን፣ ግጭት እንዳይፈጠርም ከህብረተሰቡ ጋር እየሠራ መሆኑን አስታውቋል። ከተማይቱ ውስጥ ሁከት ለመፍጠር የሚፈልግ ካለም በድሬዳዋ የማይሳካ ነው ያለው ፖሊስ የማይታገስ መሆኑን አውቆ ማንም አጥፊ ከጥፋት ድርጊት እንዲታቀብ ኮሚሽኑ አሳስቧል። ድሬዳዋ ውስጥ ስለተፈጠረውና አሁንም ስላለው ሁኔታ ጽዮን ግርማ ወደዚያው ደውላ ሦስት ወጣቶችን አወያይታለች። ቀጥሎ ይቀርባል። በጣም አመሰግናለሁኝ። ሶስታችሁንም ሶስት እንግዳ ነው መስመር ላይ ያለኝ ሶስታችሁንም በጣም አመሰግናለሁ። የድሬዳዋ ከተማ ነዋሪ ወጣቶች ናችሁ። የተለያየ ሰፈር ነው የምትኖሩት። ማ ከትላንት ወዲያ ማምሻውን ጀምሮ በድሬዳዋ ከተማ በተወሰነ አካባቢ ላይ በመኖሪያ ቤት የውጭ በር ላይ ምልክቶች አሉ በሚል ግጭት ሊከሰት ይችላል ጥቃት ሊከሰት ይችላል የሚል ስጋቶች ነበሩ። ምልክቱ የተደረገው በአንደኛው ብሔር በር ላይ ብቻ ስለሆነ ሌላ ቦታ ጥቃት ሊደርስ ይችላል፣ አንደኛው ብሔር ሊጠቃ ነው፣ እንደዚህ የሚሉ የስጋት መልእክቶች ሲሰራጩ ነበረ። በእርግጥ ፖሊስ በበሮቹ ላይ ምልክት መደረጋቸውን ገልጾልናል። እና እንደው እንደዚህ አይነት ደግሞ ከቡራዩ በኋላ ቡራዩ ብቻ ሳይሆን በኢትዮጵያ በተለያዩ ቦታዎች ተመሳ ተመሳሳይ ግጭቶችና ጥቃቶች እየደረሱ እንደሆነ እኛም እየዘገብን ነው የቆየ ነው ና ከዛ በኋላ ስለሆነ ይሄ ነገር የሚቀጥል ከሆነ በጣም ብዙ ሰዎችን ሕይወት ያበላሻል፣ ብዙ ሰዎችን ያጋጫል፣ ለብዙ ጥፋት ምክንያት ይሆናል። ና ምን ቢደረግ ምክንያቱም ድሬዳዋ ብዙ ሰዎችን በአንድ ነገር አቻችላ በመኖር የምትታወቅ ከተማ ናት። እና ምን ቢደረግ እንደዚህ አይነት ጥቃት እንዳይደርስ ግጭት እንዳይፈጠር ይቻላል ትላላችሁ? የሚለውን ከእናንተ ከዛው ከነዋሪዎቹ ሀሳቡ ቢመጣ የተሻለ ነው ብለን ነው የጋበዝናችሁና፣ እስቲ ራሳችሁን አስተዋውቁልን ና ወደ ውይይቱ እንሂድ። እስቲ ሀሪፍ፣ አንተ ራስህን አስተዋውቅልን መጀመሪያ። እኔ ሀሪፍ አገና ባለ ይባላል። የድሬዳዋ ወጣት ነኝ። የድሬዳዋ ውስጥ ከተወለዱት ወጣቶች አንዱ ነኝ። ድን አመሰግናለሁ። እሺ ጨላ። እኔ የድሬዳዋ ነዋሪ ነኝ። ንቅፍያ ድሬ ብሌ ተወላጅ ነ ይባላል። እሺ ኤፍሬም፣ እዚያንተም ራስን አስተዋውቅልን። ኤፍሬም ነጋሽ ይባላል። ሬዲዎች ቦክስ ና ክብር ማንሳካ አሰልጣኝ እሺ። ያው ልዩ ስሙ ደግሞ ሰፈር ነው። ያው ተወልጄ ሬዲዋ ነው። ኦኬ መጀመሪያ ደረጃ ወደ ውይይታችን ከማለፋችን በፊት ምንድን ነው ይሄ የምልክት ጉዳይ ድሬዳዋ ውስጥ እንዴት መጣ እንዴት ተቀሰቀሰ ምንድን ነው እሱ ይሄ የሆነው አሪፍ እንግዲህ ያው እንደ ተለመደው ድሬዳዋ ውስጥ ያው የፕሮፓጋንዳ ና የተለያየ የማስፈራራት የሚያከናውሉ ሰዎች ይመጠናል ምን እኛ በተለምዶ ማናውቀው ነገር አሁን እንደዚህ አይነት አዲስ ነገር ነው እያየን ያለ ነው ድሬዳዋ ደግሞ ከዚህ አትታወቅም ማንነትን ተገን አድርጎ ጥቃት በሚያደርጉ ሰዎች አትታወቅም ግን ማን እንዳደረገው ና ማን እንዳደረገው የተወሰነ ሰው ብሔር ከብሔር ለማዳቀት የተደረገ ነገር ነው የሚመስለኝ። ጨላስ ይሄ ነገር መረጃው አለ፣ ምን እንደሆነ የታወቀ ነገር አለ። ያው ድሬዳዋ ላይ ብዙ እንደ ኢትዮጵያ ያ ሁሉ ሪዞሉሽን ሲደረግ እንደ ድሬዳዋ ግን አንድም አንድም ቀን የተቀመጠ ኳስ ወይ ደግሞ ለዚህ ግጭት የተቀመጠ ኳስ ብረተሰቡ የመታበት ጊዜ አልነበረም። ግን አሁን በመጨረሻ ላይ ከብራዩ በኋላ ከብራዩ በፊትም ሶማሌና ኦሮሞን ለማጋጠም እነኚህ የጥፋት ኃይሎች እንደዚህ አይነት ክስተቶችን አርግቷል። አሁን ባለንበት ተጨባጭ ሁኔታ ላይ ትናንትና ነው እንደ ግለሰብ የሰማሁት፣ ተነስተን አዲስ ከተማና ቀፊራ የታጠቁ ኃይሎች አሉ ከቀፊራ ወደ አዲስ ከተማ ሊገባ ነው ሲባል ጠዋት ያን ጊዜ በቦታው ላይ ተገኘ ህዝ ከፖሊስ አካሎች ጋር የጸጥታ አካሎች የሚነበሩ አብረን ሄድን ያን ነገር አጣም እንግዲህ ይሄ ነገር ብሔር ለብሔር ለማጋጠጥ በሌሎች ክልሎች ላይ እየተደረገ ያለውን ነገር ወደ ድሬዳዋ ለማምጣት የታሰበ ነገር ይመስለኛል። ያ ነገር ግን መሆን የሚችለው ድሬዳዋ ማለት ኢትዮጵያ ነች። እኛ ድሬዳዋ ላይ ተወልደን ነው ያደግ ነው ወለድንበት እዚህ ነው ከብሔር ብሔረሰብ ጋር እየኖርን ያለ ነው። ኢትዮጵያን ለመግለጽ ማትሱ ጊዜ በአርቲስቶች ይሁን በተለያዩ ነገሮች የምነሱት ድሬዳዋ ነች። እንደ ኢትዮጵያ ራሱ ብሔር ብሔረሰብ የሚገኝባት ከብሔር ብሔረሰብ የኢትዮጵያ ተወላጆች ወንድሞቻችን ጠርቶ ማዕት ሲ ቋንቋዎች ድሬዳዋ ላይ ይወራሉ። እነሱም ከሌላ አካል መጡ ከሌላ ከኢትዮጵያ ውጭ መጥ ህንድ እዚህ ይኖር ነበር። ፈረንሳዮች ነበሩ፣ ኩባዎች ነበሩ፣ የተለያዩ ሰዎች ነበሩ። እንግዲህ ይሄ ነገር በተጠባጭ ማን ነው ይሄን ነገር ያደረገው? ብለን እንደ አንድ ሰው አክቲቬት ስናደርግ ይሄን ነገር ማድረግ የያዘው የኢትዮጵያ ሰላም የማይሁድ የኢትዮጵያን የአንድነት የማየድ የብሔር ብሔረሰብን ግጭት የሚፈልግ ሰው መሆኑን ነው እንደ አንድ ሰው እኔ የምንረዳው ማለት ነው። አብረን ያደግን አብረን የተዋለድን አብረን አንድ ላይ የኖርን አሁንም እየኖርን ያለን ስለሆኑ፣ ወዲያውኑ እንደዚህ አይነት ነገሮች አሉ ብሎ ሲደውሉልን በቦታው ላይ ተገኝተን ነው እንደዚህ አይነት ነገር ካለ ህብረተሰብ ውስጥ ካለ እኛ እንጠየቅበት ያለ በሚል አንጻር ከወጣቶቹ ጋር እየሰራንበት ያለ ነው ሁኔታ ላይ ነው ያለ ነው። እሺ ኤፍሬምስ፣ እስቲ በአንተ በኩል ወደ ዋናው የውይይታችን፣ በነገራችን ላይ ዋና የውይይታችን መነሻ ይሄ ይሁን እንጂ ወደፊት እንዴት ነው ሰላሙን ወጣቶች ሊያስጠብቁ የሚችሉት ወደሚለው ውይይት ነው የምንሄደው። ና አጠራ አድርገህ ኤፍሬም፣ ምንድን ነው የሆነው? ድሬዳዋ ላይ ጨላ ያሉ ትናንት የተሰማ ይሄ ነገር

ባለው ነገር ላይ ያሉት ነገሮችን እንዳለው ይቻላ ሆም ብሎ ነበር የታሰበው። ድሬዳዋ ላይ እንደዚህ አይነት ነገር ቁጥር መስጠት ከዛ በኋላ ደግሞ ሰው በጣም ይነሳል፣ ይጣላል ከወንድሞቻችን ጋር የሚል ነገር ነበር የታሰበው። ሆኖም ግን ድሬዳዋ ለየት ነው የሚያደርጋት አሁን ለሚዲያ ብቻ ሳይሆን አሁን በዛ ሚዲያ ላይ የምናዋለ ተዋልደናል እና የሚባል ነገር ይሄ ግን ለሚዲያ የሚባል ነገር ብቻ አለ የድሬዳዋ ነገር ማለት ነው ሪል ትክክለኛ በቃ ቤተሰብ ቤተሰባዊ ሁሉም ወጣት ሁሉም ህዝብ፣ ማለት ድሬዳዋ ላይ እና ያው ወጣቱ ገብቶታል በብዛት ማለት ነው። እኛ ትላንት ማታ ላይ አልተኛንም እንቅልፍ ያው ኢንፎርሜሽኑ ስላሉ ጥንቃቄ ስለሚያስፈልግ ማለት ነው። ስለዚህ እንደዛም ሆኖ ግን ሙስሊም፣ ኦሮሞ ሁሉም ከኛ ጋር ማለት ነው አብሮ ነበር ሲዞር ጠብቅ የነበረው ከተማውም ማለት ነው። ወደፊትም ቢሆን እንደዚህ አይነት ነገር ድሬዳዋ ላይ ይከብዳል። ይህን ሀሳብ ያላቸው ሰዎች ለማጋጨት ያሰቡ ሰዎች ይከብዳቸዋል፣ አያረጉም። ሌላ ሀገር የተከሰተ ነገር ድሬዳዋ ላይ በፍጹም የሚሆን አይመስለኝም። ይሄ ነው የኔ ሀሳብ ምለው። እንግዲህ ሀሪፍ እስቲ ወደ አንተ እንምጣ። እንግዲህ ጠቀስ አድርገሃል፣ ከዚህ በፊትም የሶማሌና የኦሮሞ ተወላጆችን ለማጋጨት ሙከራዎች ነበሩ ብለሃል። ከዛ ደግሞ ድሬዳዋ በጣም የብዙ ብሄር ብሄረሰቦች መኖሪያ ከተማ ናት። ከሌ የሚባል ብሄር የሚጠቀስባትም አይደለችም እና በጣም ብዙ ሰው የሚኖርባት ከተማ ናት። እና ምልክቶች እንደዚህ አይነት ጉዳዮች ምልክቶች የሉም። ሊያጋጭ የሚችል ጥያቄዎች አይነሱም። ሬዲዮ ላይ ያው ያልተለመደ ነገር ነው። ብሄርን ከብሄር የማንጫጨት እንትን ሬዲዮዎች ብቻ ነው ከኢትዮጵያ ካሉ ትልልቅ ከተሞች ማን አንተ ሰሪ ነው ብሄር ማን ነው ተብሎ የማይጠየቅበት ከተማ የድሬዳዋ ከተማ ነው። የታወቀ ትንሽ ኢትዮጵያ ናት። ትንሽ ኢትዮጵያ እንደመሆኗ መጠን የብሄር ጥያቄ በምንም መልኩ የሚነሳበት ሂደት የለም። የድሬዳዋ ተወላጅነት ነው እናገር ማለት ነው። ድሬዳዋ ላይ አንድ የተለመደ ነገር አለ። ማንም ሰው ሲመጣ እንደ ወንድም ትቀበለዋለች። የፍቅር ከተማ ናት ድሬዳዋ። እንደምታውቀው ያንን የማህበራዊ መስተጋብራችንን ለማጥፋት የተለያየ ነገር እየተሰራ ነው። በእርግጥ ምክንያቱም ሌሎች ከተሞች ተበጥቶ ወደኛ ከተማ ስለሚያስበትበት ከምስራቱ የእርሻ ከተማ ከተበጠት በጠይ ሌላውን በደንብ ማዳረስ እንችላለን ብሎ የሚያስቡ የጥፋት ሀይሎች አሉ። ትናንት የፈረሱ ትናንት ህዝቡን ሲያስሆን የነበረ ሲጠቁ የነበሩ ሰዎች ዛሬም እንደ ድሬዳ ይተኛሉ ያላት ነው ድሬዳዋነ በእኔ የተለየ ስለሆነ ህብረተሰቡ ይህንን በንቃትና በትጋት እየሰራበትና እየተጠነጠቀ ያሉ፣ እንዲሁም ከጎናቸው የጸጥታ ኃይሉ ቅድመ መከላከል ላይ በጣም ትልቅ ስራ እየሰራ ያለበት ሁኔታ ነው።

ሰውን የማሸበር እና የማስፈራራት እንደዚህ ነው። አማራውን፣ ኦሮሞ ኦሮሞ ከሶማሊያ የማጋጨት ነገር እና ሳሳይ የሆነ የፕሮፓጋንዳ እንትን እንዳለ አውቃለሁ። ግን እኔ በትናንትናውም ወሬ ራሱ እኔ እንደማያስኬድ እና ይሄ ነገር በድሬዳዋ ተወላጅ እና በድሬዳዋ ነዋሪ ነዋሪ የተከናወነም ነው ብዬ አላት ነው ይህን ነገር ነው ከተገኘ ራሱ በሌላ ሀይል የተከናወነ ነው ብዬ ነው ማቀው ድሬዳዋስ በሃይማኖት የሚተከፋፍሎ ዘንትን ሮ አያውቅም። የድሬዳዋ ያለውን ተካፍሎ አብሮ የሚኖርና ተዋዶ የሚኖር ማህበረሰቡ ነው ብዬ ስለማመ እኔ ብዙም በነዚህ አይነት ጉዳይ ላይ ማውራት ራሱ ያናድገኛል። ምክንያቱም ድሬዳዋ ላይ ያልተለመደ ነው እንግዲህ ሀሪፍ። እናመሰግናለን። ወደ እስቲ ወደ ጨላ ሊሄድ የማህበራዊ መስተጋብር ያለበት ከተማ ነው። ድሬዳዋ ላይ ይሄ ነገር አያጋጥምም ሊያጋጥም አይችልም ብላችኋል። ግን እንግዲህ ደግሞ ሙከራ ደግሞ እንዳለ እናንተም ገልጻችኋል። ፖሊስም የተወሰነ ነገር መኖሩን አረጋግጧል እና እንዲህ ያለ ነገር እንዳይፈጠር ወጣቶች በከተማ ውስጥ ጥያቄ የለም አይባልም። በጣም ጥያቄዎች እንዳሉ በማህበራዊ ሚዲያ ላይ የሚታያል። ጥያቄዎች ይኖራሉ። ጥያቄዎች ሲኖሩ ጥያቄዎችን በአግባቡ ማስተናገድ የሚቻልበት ብሔር ከብሔር የማይጋጭበት ምንም አይነት አንዱ በአንዱ ላይ ጥቃት የማይፈጽምበት ከተማ ለማድረግ ምን ማድረግ ይበጃል የሚል ሀሳብ አላችሁ? ጨላ አመሰግናለሁ። መሆን ያለበት እንደ ድሬዳዋ ስናስብ ክቡር የተከበሩ ዶክተር አብይ አህመድ የመደመርን ለኢትዮጵያ ሳይገልጹ በተፈጥሮ ራሱ በተፈጥሮ ድሬዳዋ የፍቅር አገር ነች ተብሎ ፍቅር ማለት ከመደመር ነው። ድሬዳዋ መደመርም አሁን ባለው ሲስተም ላይ ሳትቀበል ይመስለኛል። ዶክተር አብይ ራሱ ከድሬዳዋ እንደወሰዱ ነው የሚታየኝ እኔ። ስለዚህ የእኛ ወጣቶች የዚህ የጥፋት ኃይሎች ሰለባ እንዳይሆኑ መደረግ ያለበት አንዱ ብዙ የወጣቱ የድሬዳዋ ወጣትን ወክዬ ለመናገር እፈልጋለሁ። ብሔርን ሳለካ ለምን ሀገራችን ላይ በብሔር አይደለም እኔ የእኔ ጎረቤት አማራዎች ናቸው የእነሱ ውጤት ነው እየጠባው ለዚህ ደረጃ የደረሱ ማለት ነው። ስለዚህ ሁኔታውን ለማስቀመጥ ድሬዳዋ ላይ ድሬዳዋ የማለች ድሬዳዋ እንዴት ይሆን አለባት የምለው ድሬዳዋ እየጠየቀች ያለችው እንጀራ ነው። ድሬዳዋ እየጠየቀች ያለችው ወጣቱ የስራ አጥነት እንትን ነው። ስለዚህ ድሬዳዋ ላይ የጥፋት ኃይሎቹ አይሳካላቸውም። ምግብ ምን መሆን አለበት ሲባል ገና ይሄ ነገር ሳይፈጠር ነው እያጠፋን ያለ ነው። አፍቷን ደግሞ አሁንም ጠፍቷል ኦሮሞ ቤት ላይ እየጻፉ ሶማሌና ኦሮሞ ሳይለዩ እየተጻፈ አማራ ቤት ላይ እየተጻፈ ነበር። ይሄ ነገር እንግዲህ ህዝቡ መገንዘብ አለበት። ማንም አካል አይደለም ማንም ብሄር ብሄረሰብ ድሬዳዋ ላይ ይህን ነገር ፕላን ሲያደርጉ በብሄር የተደራጀ የተደራጀ ሀገር መስላቸው ሊሆን ይችላል። ግን በብሄር ሳይሆን ሁማን በሁማኒቲ በሰው ነው የተደራጀችው ድሬዳዋ ስለዚህ አንድም ከአንዱ የተለያየ ሀሳብ ስላለኝ ነው። አንድ ጊዜ እኔ ፋኖና ቀይሮ መነጋገር አለበት ተብሎ ፋኖዎቹም የሆነ ጥያቄ ያቀረቡልኝ ሶማሌና ኦሮሞ እንደዛ ተብሎ ሶማሌና ኦሮሞ ድሮ ላይ አልተጣላም ከማውቀው እስከማቀው ድረስ አንድ አካል ነው። ሶማሌ ቤትም እያቃጠነ ነበረው፣ ኦሮሞ ቤትም እያቃጠነ ነበረው። ስለዚህ ምንድን ነው ከዛ የተነሳ ጊዜ ላይ በተነሳው ጉዳይ የእኛ ደረሰ ደረሰና ስግደቱ ለምን እኛ የክርስቲያን ልጆች እናንተ ስሰግዱ ለምን እኛ አንጠብቅም እንዳይ ነው የመጣው። በጣም የሚያሳዝን ነገር ነው ይሄ። በጣም በጣም በሀይማኖት ደረጃ አሁንም ተመልሰን እኛ ደግሞ አሁን በመስቀል ላይ የኦሮሚያ ልጆችና የሙስሊም ልጆች ናቸው። ይሄንን መስቀል እስከ መጨረሻ በሰላም እንዲጠናቀቅ ድሬዳዋ ላይ ኢትዮጵያ ላይ ያልተሰራ ስራ ለመስራት የተዘጋጀ ነው። ተነጋግረናል በዚህ ጉዳይ ላይ ስለዚህ እንደዚህ መሆን አለበት። እኛ የእኛ ጉዳይ ስራ ያቀመጥ ነው። ድሬዳዋ በጣም ከበፊት ከምታ በኢኮኖሚ ጉዳይ በጣም ሞታለች። አሁን ባለንበት ጥባቂ ሁኔታ ላይ ድሬዳዋ እንዴት ማደግ አለባት? ድሬዳዋ በልጆቿ እንዴት ማደግ አለባት? ድሬዳዋ ከሌሎች ክልሎች እኩል ተርታ እንዴት መራመድ አለባት? የፖለቲካ ሲስተሙ እንዲህ አድርጊታታል። ይህን መስራት የምንችለው በአንድነታችን ነው በአንድነታችን ነው። አንድነታችን በጣም አስፈላጊነት አለው። ለድሬዳዋ ወጣቶች ነ ማስተላለፍ የሚፈልገው አንድ ምን አንድ አካል ምን አንድ እንደ አንድ እንትን ነው መኖር የያዝ ነው። ያ ነገር መቀጠል አለበት። ፍቅር ከኢትዮጵያ ክልሎች ሁላ አርቲስቶችን ሆነ በተለያዩ ነገር በኳስም በሁሉም ነገር ቀድመን ስለነበርን አሁንም እንቀድማለን። ለኢትዮ የድሬዳዋ ፍቅር ለኢትዮጵያ ፍቅር ድሬዳ ኢትዮጵያ ነች ብለን ማሰብ መቻል እንትን ነው አሁንም በዛ ነው እሺ እሺ ኤፍሬምስ በአንተ በኩል እሺ ያው ሁለቱም ያሉትን ነገር ያው ብዙም ባልደግመውም በመጀመሪያ እነዚህ ማህበራዊ ድረገጽ እንደ ፌስቡክ አይነት ነገሮች ላይ ሰው መለየቱ ማለትም የሚጠቅመውን ጥሩ የሚጠቅመንም አካል አለ የሚጎዳንም አካል ስለዚህ ከእነዚህ ላይ መጠንቀቅ ነው አሁን ሰው በብዛት ወጣቱ አሁን እየተነዳ ያለው በብዛት በዛ ነው፣ ፌስቡክ ላይ ነው። ፌስቡክ ያያል። እንደዚህ አይነት ነገሮች ላይ ያው ራሱን ቆጥቦ የሚጠቅመውን መረጃ መያዝ የማይጠቅመውን ደግሞ ራሱን አውቆ መንቀሳቀስ አለበት። ሌላ ማለት ፈልገው እኔ ላይ ብዙ ጥያቄ ነው ያለው አሁን ይህ ላይ መጻፍ ሳይሆን ብዙ ጥያቄ አለን ገና የምናነሳው፣ የሚነሱት ጥያቄዎች። ስለዚህ እንደነዚህ አይነት ነገሮች ላይ በህብረት ሆኖ ሬዲዋን ምንድን ነው እንደምናውቀው ድሮ በባቡር ድሬዳዋ መጀመሪያ ያመጣች አይደል? እንዲህ የሚባል ሀገር አሁን እንደምናያት ነው ተዳክማ ነው። ስለዚህ እነዚህን ነገሮች ነው ወጣቱም ሆነ ህብረተሰቡም ከመንግስት ጋር ሆነ እኛም ይህን ነገር ነው ማምጣት፣ የድሮ ድሬዳዋን ማምጣት ነው እንጂ ያው በእንደዚህ በትክክል የምነግርሽ ነገር ይሄ በብር እንደዚህ ተገዝቶ በብር እንዲህ የሚል ድሬዷ ላይ በምንም አይገኝም። ቅድምም ነግርሻለሁ። በምንም በቃ አይ መታሰብም የለበትም በብር ተሸውዶ ሀገሩን እንትን የሚል ድሬዷ ላይ የሚጨክን ወጣት በብር ተማምር አይገኝም። ስለዚህ ይሄ ወጣት ግን እንደነዚህ ማህበራዊ ፌስቡክ የሚሏቸውን ነገሮች ላይ መረጃውን እየተጠነቀቀ እንትን ቢል ነው ምለው። ሌላ እንደተባለው እኛ ድሬዷ ላይ አንድ ነን ሁላችንም ማለት ነው። ያው ዛሬ ወጣቱ ግጭ ብሎ ዛሬም ዙር ዙር ልየው ከተማውን ምንም አይነት አንድ ላይ ሆኖ ማለት ነው ሁሉም። ስለዚህ ምንም የሚፈጠርም ነገር የለም ከፈጣሪ ጋር ማለት ነው። እስካሁን ያለው ነገር ይሄ ነው። እንግዲህ እንግዲህ እናንተም አንስታችሁታል። ድሬዳዋ ውስጥ ጥያቄዎች እንዳሉ በማህበራዊ ሚዲያም ላይ ተደራጅተው ጥያቄ የሚያቀርቡ ሰዎች አሉ። በአንድ ከተማ ውስጥ እንዲህ የራሴን አስተያየት እዚህ ጋር እንደው ልጨምርና በአንድ ከተማ ውስጥ ብዙ ህዝቦች በሚኖሩበት ከተማ ውስጥ እንኳን የስራ አጥ ቁጥር የስራ አጥ ጥያቄ ስራ አጥነት በተስፋፋበት ከተማ ውስጥ ይቅርና በትልልቅ ከተሞች ባደጉ ሀገሮችም ጥያቄዎች ይኖራሉ። ማህበረሰቡ ሁልጊዜም ጥያቄ ያነሳልና፣ ድሬዳዋ ላይም እንደዚሁ ከአስተዳደር ከካቢኔ አሿሿም ከስራ እድል ማግኘት ጋር በተያያዘ ጥያቄ የሚያነሱ ሰዎች አሉ። እናንተ እንደዚህ ያሉ ጥያቄዎችን እንዴት ነው የምትቀበሏቸው እንዴት ነው የምታዩቸው? እንዴት ነው ወጣቱ የሚያስተናግዳቸው? አሪፍ። እንግዲህ እንደ አንድ ወጣት እኔ ከሁሉም ወጣት አስተሳሰብ ያለኝ የመልካም አስተዳደር ሆነ የሁሉም ጥያቄ በራሱ መልኩ ይጠየቃል። የሚጠይቅ ግን ሰላማዊ የሆነ መንገድ መጠየቅ እንዳለብን እኔ ያንን ማስመር እፈልጋለሁ። አንድ ወጣት ጥያቄ ያለውን ጥያቄ ማቅረብ የሚችለው በሰላማዊ መንገድና በጠረጴዛ ዙሪያ ብቻ መሆን ያለበት ይመስለኛል። ምክንያቱም በዘመናዊ አስተሳሰብ ውስጥ ያለ ወጣት ይህን ነገር በማራመድ በኃይልና በነውጥ ለውጥን ማምጣት አንችልም። ለውጥን ማምጣት የምንችለው ሰላማዊ ትግል ጫፍ ላይ ሆነን ነው ትግላችን መከናወን ያለብን። የወጣቱን የኢኮኖሚያዊ ማኅበራዊና ፖለቲካዊ ጥያቄዎች ይኖሩታል። አንዱም ሰው ጥያቄ ይኖረዋል። እንዲሁም ደግሞ የሀሳብ ልዩነት የሚል ይኖራል። የሀሳብ ልዩነት ደግሞ እርግማን አይደለም። ያንን ሀሳብ ልዩነት ግን ወደ ጥሩ አጋጣሚ እና መልካም አጋጣሚ ተጠቅሞ ተረዳቶ አብሮ መጣጣል ብዙ ነው። ምክንያቱም አንድ ሀገር ነውጥ ውስጥ ያሉ ሀገራት ወይም ምሳሌ አድርገን ማየት እንችላለን። አሁን ላይ ያሉ የተወሰኑ ሀገሪቷን ኮንትርባንዲስቶች እና ትናንት ሀገሪቷን ሲበዘብዙ የነበረው ኃይሎች በዚህ ሰላማዊ ሆኖ ሀገሪቷ እንደትጓዛ ዛፈዱ ይችላሉ። እኛ ደግሞ የእነሱ መጠቀሚያ መሳሪያ አንሆን። የሚቀሰፈጠው ያለ ያለውን የመልካም አስተዳደር ችግር፣ ፖለቲካዊ፣ ኢኮኖሚያዊ ጥያቄ፣ የስርአት ትምህርት ጥያቄያችን እንዳለ ነው። አለ የሚጠበቅ አይደለም። ያው ከጊዜ ወደ ጊዜ ያው እንደ መንግስት ሆን እንደ መስተዳድር የተሰሩ ያለ ስራዎችን ቢኖሩም ያው በቂ ነው የሚል እንትን አስተሳሰብ የለኝም። ወጣቱ ላይ ብዙ ሊሰራ ና ወጣቱን ወደ የሚፈለገው ዓላማ ይገባዋል። እሺ በጣም አመሰግናለሁ። ሀሪፍ እንግዲህ ሰዓትም ስለሌለን እናጠቃልለውና ይህንን ውይይት እንደው ደጋግመን እናደርገዋለን ሌሎች ወጣቶችን ጥያቄዎችን የሚያነሱትንም የከተማውንም ነዋሪዎች ብዙን ጨምረን እኛም በተቻለን መጠን የውይይቱን መድረክ በዚህ ምድል እንድትጠቀሙበት ለማድረግ እንሞክራለን። ና እስቲ ጨላ ደግሞ አንተም ማጠቃለያህን ስጠን። አመሰግናለሁ። ድሬዳዋ ማትሲ ጥያቄዎች አሏት። በሌሎች ክልሎች ላይ የተወሰደው ሪፎርሞች ድሬዳዋ አልገቡም። ማትሲ ወጣቶች ማትሲ ጥያቄ አላቸው። ብዙ ጥያቄ ማለት ነውምን አይነት አግባብ መሆን አለበት። በሚለው መልኩ ላይ ጥያቄ ስንጠይቅ የሚመልስልኝ አካል ነው የምንጠይቀው። ያ ደግሞ ዲስፕሊን ባለው መልኩ መሆን አለበት። ለአራት አመታት፣ ለብዙ አመታት ሌሎች ሌሎች ላይ ያ ነገር ሁሉ ሲደረግ ዛሬ እኮ ያ ሁሉ ጥፋቶች ይህን ሲስተም ቀይሮልን መልካም መልካም ሰዎችን አምጥቶኛል። ያ ደግሞ በንደዛ አይነት መልኩ ሰክዜሽን ሳያስፈልገን አሁን የሚያስፈልገን የሚሰማን መንግስት አግኝተናል። እየሰማን ነው ያለው። ያ የሚሰማንን መንግስት ደግሞ በተደራጀ መልኩ የእኛን ጥያቄ ማቅረብ መቻል ነው። ያህን ጥያቄ ስናቀርብ በልዩነት አይደለም፣ በልዩነት አለምም፣ በአንድነት ቆመን ምንድነው ወጣት የሚያስፈልገው? ምንድነው ይህን አገር ከበለጸጉት ሀገሮች ተርታ ማድረግ ኢትዮጵያ ኢትዮጵያን የሚያስፈልጋት ይሄና ይሄ ብቻ ነው የህግ የበላይነት ህዝብ ሳለቃ ያ ህዝብ የተቀመጠው ለእኛ ነው፣ ለነዋሪ ነው፣ ለኢትዮጵያ ህዝብ ነው። ያን የሚያስጠብቅ መቻል አለብን። አመሰግናለሁ። እሺ ኤፍሬም፣ እስቲ በአንተ በኩል ማጠቃለያው ለእነሱ የሚያነሳውትን ተመሳሳይ ጥያቄ ነው የማነሳልህ። ለአንተም ምን መደረግ አለበት የሚለውን ማጠቃለያ ስጠንና እንዳልኩት በሌላ ጊዜ ደግሞ እንመለሳለን። ያሉ ጥያቄዎች አሉ በርካታ ጥያቄዎች የሚነሱ ይህን የተወሰነ አካል ያልገባው አሁን ስቲል ወጣቱ በብዛት እያነሳ ድሬዳዋ ላይ ያለው አርባ አርባ ሀያ የሚባል መዋቅር አለ ድሬዳዋ ላይ ማለት ነው። ያ አርባ አርባ ሀያ የሚለው መዋቅር እዛ አርባው በዛ ሀያ ዋነት አደለም ሰው በተቃራኒ አንግል የተወሰነ እየተረዳው ስላልሆነ ነው ማንሳት የፈለግኩት። ይህ ሀያ የሆነበት አካል በድሬዳዋ ልጅ ሆኖ ማለት ድሬዳዋ ነዋሪ ድሬዷን ያስተዳድራት የድሬዷን ነ የማር ማለት ነው። መጣ ማንም ይሁን ማንም። ለምን እዛ ጋር አርባ ሆኖ የተቀመጠው መቶ ለምን አይሆነ? ማንም ምንም የለበትም ድሬዷ ላይ። ግን የተማረው ሰው ድሬዷን ያስተዳድራት የሚል ጥያቄ ነው። አንዳንድ ሰዎች እነዚህ ነገር ሽፋን ያነሱን፣ አሁንም መታለፍ የሌለበት ነገር። እንዲህ ተባላችሁ፣ አርባ ናችሁ እናንተ ያሉ ሀያዎቹ። እንደዚህ አይነት ነገር መሆን የለበትም። ማንም እንደዚህ ጥያቄ አላነሳም። የፈለገው ሰው ድሬዷን ድሬዷ ይ ጫላይ ቸላ ም ድሬዳዋ ነው። ሁሉም በቃ የድሬዳዋ መቶ ነን። በቃ ይህን ነው እየተንቀሳቀሰ ያለው ወጣቱም፣ ጥያቄው ይህን ግን ቢሆን በሰላማዊ መል እስከዛሬ ምንም ኮሽታ የለም። ወጡም ጥያቄውን በሰላም እየገለጸ ነው እስካሁን ያለው ወጣቱ ግን፣ አንዳንድ ሰዎች እችን በመመንዘዝ ማጋጨት የሚፈልጉ ሰዎች አሉ። ስለዚህ ያ አይደለም ዋናው አላማው። የፈለገ ሰው ድሬዳዋን ድሬዋን አማራም፣ ኦሮሞም፣ ሶማሌም ትግሬም ሁሉ ይምራት የሚፈልግ ግን የተማረ ድሬዳዋን የሚያውቃት አሁን ከወላጅ ካልን ወደ ሌላ ውስጥ እየገባ ነው። ተወላጅም ባይሆን ድሬዳዋን የሚያውቃት በደንብ በ ድሬዳዋን የሚያውቃት ድሬዳዋዊነት የሚሰማው የድሬዳዋ ልጅ ሆኖ የተማረ ይምራት የሚል ነገር ጥያቄዎች አሉ። እነዛንም መንግስት እያያቸው ነው፣ ምላሽ ሰጣቸዋል። የድሬዳዋ ልጅ ግን ሁሉም አሁንም አንድ ነው በሚለው ነው ማጠቃለል። እንግዲህ ቅድምም አንስተናል፣ ወደ ጥያቄዎቹ ና ከተማ ውስጥ ወደሚነሱት ነገሮች ገባ፣ ኤፍሬም። እኛም እንደ አሜሪካ ድምጽ ሬዲዮ እድሎቹን አመቻችተን ውይይት የሚደረግበትን መድረክ እንከፍታለን ብዬ ተስፋ አደርጋለሁኝ። እናንተ እርስ በርሳችሁ አሁን ትተዋወቃላችሁ፣ ውይይት ታደርጋላችሁ ወይስ ዛሬ በእኛ ሬዲዮ ላይ ነው የተገናኛችሁት? የተለያየ የምንተዋወቅ ወጣቶች ነ እኔ ጨላንም አጠዋለ ኤፍሬም ነጠቅም። እናንተስ? ጨላና ኤፍሬም እንዳለው ሁለቱንም ያው እንተዋወቃለን። ስለዚህ ያው እንደዚህ በአይን ሳይሆን ድሬዳዋ እንደምታያት ጠባበብናት፣ ያው ሁላችንም እንደ ቤተሰብ ነን ብለናል። ይህ ሁለቱንም አታችኋል። ስለዚህ ከተማችንን በሰላም እንጠብቃለን እያላችሁ ነው። ትክክል። ድሬዳዋ ከተማ ውስጥ ችግር ቢፈጠር እናንተን ነው መልሼ የምጠይቀው ሚፈልገው ብዙ መውጣት አለበት። ገንዘባችን የድሮውን ፍቅርና መመለስ አለበት። አሁን በከተማችን ላይ ሰላም ነው ፍቅሩን የመጀመሪያ ፍቅሩን መመለስ አለብን ብለን ነገ ጠዋት ይሰራልን፣ የቀፊራ ወጣቶች እና የሃይማኖት አባቶች እና የሽማግሌዎች ወደ አዲስ ከተማ ሄዶ ነው። አዲስ ከተማ ላይ ትልቅ ሰራለን። ቀፊራ ደግሞ እንደሚታወቀው ቀፊራ ብሄር ብሄረሰብ የሚሰራባት ለብዙ አመታት ለአርባ ለሀምሳ አመታት እዚያው አንድ ቀን በማህበራዊ ኑሮ ላይ ታሪክ ስት እያረጉ አብረው የሚኖሩ ሰኞች ናቸው። ያንን ነገር ለመመለስ ነገ ደግሞ ብዙ ሚዲያዎች ይመጣሉ። ድሬዳዋ ላይ በምታዋወቅ ዘር የምለው ጉዳይ እንደማይ ተመልሶ በዚህ አይነት የጥፋት ሀይሎች ራሱ ድሬዳዋን እንደማያስቡ ቃል እንደገባላቸው ይፈልጋለሁ። ይሄ የሚደረገው በእኛ ጥንካሬ ነው። ይሆናለሁ። አመሰግናለሁ። እናንተም በየጊዜው ደውሉልን። ሌላ ወጣቶች አሉ ሀሳብ ያላቸው እንደዚህ የተለያዩ ወጣቶች ሽማግሌዎችም አሉ። አዋያቸው ሚዲያ ችግር ስላለብን በሚዲያ በኩል አሜሪካ ድምጽ ሬድዮን ዛሬ እንደዚህ እንደ ደንገላችሁ ይለን ሌላ ጊዜ እንደሚላችሁ ወያየት አለብን። በኢኮኖሚን ዙሪያ በተለያዩ በፖለቲካሊ በብዙ ነገር ሚዲያ ተረሳ ስላለች ይህን ነገር ማድረግ አለብን እላለሁ። አመሰግናለሁ። አመሰግናለሁ ሶስታችሁንም እግዜር ስጥልኝ። አመሰግናለሁ። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ነው የምንገኘው። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ወደሚቀጥለው ዝግጅት ከመሸጋገራችን በፊት ሙዚቃን ጋብዛችሁ አባዳማ በወንዲማክ Santa fasto mi the the you know got for be bi for እናመሰግናለን ወንዲ ማክን። ወደ ተከታዩ ዝግጅታችን እንለፍ። የኢትዮጵያ ጠቅላይ ሚኒስትር ዐብይ አህመድና የኤርትራ ፕሬዚደንት ኢሳያስ አፈወርቂ ባለፈው ሳምንት ወደ ጅዳ ሳዑዲ አረቢያ ሄደው የነበረ ጊዜ ንጉሥ ሳልማን ለሁለቱም መሪዎች አድናቆታቸውን ገልጸው ሽልማትም አጥልቀውላቸዋል። ኢትዮጵያ ከሳዑዲ አረቢያና ከተባበሩት አረብ ኤምሬትስ ጋር ያለችበት የሞቀ ግንኙነት ኢትዮጵያን ወደ የመን ጦርነት ይጎትታት ይሆን የሚል ስጋት እያሰሙ ያሉ ብዙዎች ሲሆኑ ያንን ስጋት በሐሳብ ደረጃ እንደሚያከብሩ ያስታወቁት የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ሚኒስትር አቶ ፍጹም አረጋ ሀገሪቱ ወደዚያ ቁርቁስ የምትገባበት ምክንያት እንደሌለ ለአሜሪካ ድምፅ ተናግረዋል። በዚህ ጉዳይና በሌሎችም አካባቢያዊ ጉዳዮች ላይ ምርምር የሚያደርጉትና ጽሑፎችንም የሚያወጡት የቀድሞው የኢትዮጵያ ምክትል የውጭ ጉዳይ ሚኒስትር የነበሩት ሻለቃ ዳዊት ወልደ ጊዮርጊስ በቅርቡ ባወጡት አንድ ጽሑፍ የአካባቢውን ጂኦፖለቲካዊ መስተጋብርና ተጽዕኖ አሳዳሪ ያሏቸውን ዓለም አቀፍ የዲፕሎማሲ ምጣኔ ሀብታዊና ወታደራዊ እንቅስቃሴዎችን ተንትነዋል። ሻለቃ ዳዊት ወልደ ጊዮርጊስ ጤና ይስጥልኝ፣ እንደምን አመሹ? ጤና ይስጥልኝ ሰለሞን አባተ፣ እንደምን አለ። እግዚአብሔር ይመስገን። የት ነው ያሉት አሁን ሻለቃ? እኔ አሁን ናሚቢያ የሚባል ሀገር ነው ያለው። ሰ እሺ፣ ዊንድሆክ ነው ያሉት? ወንድ ኮ ይወጣ ብሎ አዎ፣ እዛ አካባቢ ነው ያለው። እሺ ሻለቃ፣ ሰሞኑን አንድ ጽሑፍ አውጥተው ነበረ። የኢራንና የሳዑዲ አረቢያን የባላንጣነት ግንኙነት አስመልክቶ እና ለአፍሪካ ቀንድ አካባቢ ሁለቱ ወገኖች እያደረጉ ያሉትን በበላይነት በአካባቢው ለመቆየት ወይም አካባቢውን ለመያዝ እያደረጉ ያሉትን ትግል የሚጠቋቁም ጽሑፍ አውጥተው ነበረ ሻለቃ። ለመሆኑ ምንድን ነው ስጋቶ? አመሰግናለሁ ሰለሞን። በመጀመሪያ የጽሑፉን ጥናት የምናጠነው አንድ ድርጅት አለ፣ የሚሰራበት ድርጅት በቮለንቲርስ በሪሰርቸርስ እርሱ የሚመሩት ድርጅት ነው። አፍሪካ ስትራቴጂክ ኤን ሴኪሪቲ ስታዲስ፣ የአፍሪካ የስትራቴጂ እና የሴኪሪቲ ምርምር ድርጅት ነው። ስራችን በአፍሪካ ውስጥ ግጭቶች እንዳይፈጠሩ የተፈጠሩም ካሉ የሚቀዘቅዙበትን መንገድ መመራመርና ጽሁፎችን መበተን ነው እና ምርምሮችን ለመንግስታትና ለሚያገባቸው መበተን ነው። ሌላ ምንም አላማ የለንም። አንወግንም ግን ኦብጀክቲቭ ሆኖን ከራቅ ብለን ሁኔታዎቹን ተመልክተን ይሄ ነገር ይሄን ይመስላል እንዲህ ይመስላል ብለን ግምገማ እናቀርባለን። ያንን ተመርኩዘው መንግስታት የራሳቸውን ፖሊሲ ይቀይሳል። ሀገራቸው ጥቅም በሚመች መንገድ ፖሊሲያቸውን፣ የውጭ ፖሊሲያቸውን ይቀይሳሉ። የኛ ዓላማ ይሄ ነው። ስለዚህ ሀሳብ ስናቀርብ ወግነን አይደለም። ለኢትዮጵያ መንግስትም፣ ሁሉም ያን መንግስት ወግነን አይደለም። ይሄንን በተመለከተ በቅርቡ የወጣው ጽሁፍ በኢራንና በሳኡዲ አረቢያ በሚመራው ግሩፕስ መካከል በአፍሪካ ቀንድ ላይ የሚደረገው ፉክክር ምን ይመስላል የሚል ነው። ያ ምን ይመስላል የሚለውን እሱ ነው ለማብራራት የሞከር ነው የሞከርኩት እና ረጅም ነው፣ ግን በጠቅላላው ኢራን እና ሰውዲ አሬቢያ ሰውዲ አሬቢያ እና ዩናይትድ አረብ ኤሚሬትስ ሆነው ጋልፍ አላያንስ የሚባሉት ቡድን እና የሱኒ የፋርስ ባህረ ሰላጤ አካባቢ ሀገሮች ጥምረት ማለት ነው። የፋርስ ባህረ ሰላጤ የፋርስ ባህረ ሰላጤ የኢራን የኢራን እንግዲህ የሺአ ተከታዮች አስከትሎ ኢራን የራሱን ሀይል እዛ አካባቢ የራሱን ደጋፊዎች እያቋቋመ ነው። አንድ አሊያንስ አለ። በዚህ በኩል ደግሞ በሳውዲ አረቢያና በዩናይትድ አረብ ኤሚሬትስ ሲመራ የሱኒ አሊያንስ ሆኖ ተፈራርሞ ያው አንዱ ከአንዱ ጋር ነው። የመን ላይ የምናየው ጦርነት የየመን ጦርነት አይደለም፣ ከየመን ህዝብ ጋር የተያያዘ አይደለም። የኢራን እና የሳውዲ አረቢያ የእነዚህ ጦርነት ነው። የመን ውስጥ የምናገኘ ፕሮክሲ በረጅም ርቀት የሚደረግ የእነሱ ነው። አሜሪካንም እዛ ውስጥ አለበት። እና በእጃዙር የሚካሄድ ማለት ነው። አዎ፣ እሱ ነው። እና እንግዲህ ይህንን ለማድረግ አፍሪካ ቀንድ ውስጥም እንግዲህ እያንዳንዳቸው ሽሚያ ያደርጋሉ አሁን ማንን እንያዝ ከማን ጋር እንወገን የሚል ፉክክር አለ። ይሄ ፉክክር ነው በዛ ጽሁፍ ላይ ለማሳየት የሞከርኩት። ምንድነው የሚታየው አሁን በአፍሪካ ቀንድ ላይ ስንል፣ እዛ ላይ የሚታየው ያው በግልጽ የሚታየው የሚታወቀው የሚሊተሪ ቤዝ ጦር ሰፈሮች የማቋቋም ውትድርና ትምህርት የመስጠት መሳሪያ የማቅረብ ብዙ እንቅስቃሴዎች አሉ። በእነዚህ ወገኖች ኢራን ከዛ ስዕል ውስጥ ወጥቷል፣ ምክንያቱም ሱዳን ነበር የሞከረው ኢራን ከዛ ስዕል ወጥታለች። አሁን በአጠቃላይ የገልፍ አሊያንስ ነው እንግዲህ እዛን የሚያደርገው። አሰብ ላይ ያው እንደሚታወቀው ዩናይትድ አረብ ኤሚሬትስ ቤዝ አለው መሰረት አለው አሰብ ላይ። ሳውዲ አረቢያ ለመስራት እየሞከረ ነው። ቱርክ ደግሞ ሱማሌ ውስጥ አላት። ከዛ በጠቅላላው ጅቡቲን ያየን እንደሆነ ጅቡቲ በዓለም ውስጥ የሌለ የጦር ሰፈር ክምችት ነው ያለው። ጃፓንና ቻይናዎች አዲስ የመጀመሪያ ጊዜያቸው ነው በውጭ ሀገር በአፍሪካ ውስጥ በአፍሪካ አካባቢ ቤዝ ሲመሰርቱ ጃፓንና ቻይናም ሲያቀር ቤዝ አላቸው። አሜሪካ ቤዝ አለው። ፈረንሳይ ቤዝ አለው። እና የእነዚህ ሁሉ ትርምስ ነው እዛ የምናው ወደ አስራ አንድ የሚሆኑ ኃያላን መንግስታት ጅቡቲ ላይ ወታደራዊ መደቦችን እንዳቋቋሙ ነው ከተለያዩ ምንጮች የምሰማውን። ልክ ነው ሁሉ እሱ ሁሉ ከዘርዝር የዋለ እዛ ጽሁፍ ላይ ሁሉ ጅቡቲ ላይ ያ ሁሉ ክምችት እንግዲህ ምንድን ነው የምንለው? ለምንድን ነው ትላለ አንዳንዱ። የኢኮኖሚ ጥቅም አለው፣ በኢኮኖሚ አንጻር ነው፣ የኢኮኖሚ ስትራቴጂክ ነው፣ ኢኮኖሚ ጉዳይ ነው። ሌላው ደግሞ የፖለቲካ ጥቅም ያላቸው እና የሚያራምዱት አጀንዳ ያላቸው ናቸው። ስለዚህ አለ ምክንያት እዚያ አልተከማቸውም። እንግዲህ ጅቡቲ ያለችበት ያ ባህረ ስላጤ በቀይ ባህርና ህንድ ውቅያኖስን የሚያገናኘው ወደ ሜዲትሬኒየን የሚያገናኘው ወይ በጣም ወሳኝ የሆነ ቦታ ነው። ቀይ ባህርን በጠቅላላ አረቦች ሲመኙት የነበረ ከአረብ ሊግ አብረን ሊግ ፈልረሰ ፈረሰ አረብ ሊግ በነበረበት ጊዜ ዋና አላማቸው ቀይ ባህርን የአረብ ባህር ለማድረግ ነበር የሚፈልጉት። ያ አልሆነም። አሁን ዩናይትድ አረብ ኤምሬትስ እና ሳውዲ አረቢያ በሚያደርጉ ሽሚያ ቀይ ባህር ላይ ሙሉ ቁጥጥር አላቸው። ግብፅ ከነሱ ጋር ነች፣ ሱዳን ከነሱ ጋር ነች። የመንን ለመያዝ እየሞከሩ ነው። ኤርትራም ያው በጋለፈ አሊያንስ ውስጥ ተባብራለች። እና አሁን ቀይ ባህር ሶማሌ ውስጥ በይዛላቸው በጠቅላላ ያንን ሰላጤ ቁጥጥር ውስጥ አግብተውታል። በዚህ አንጻር ነው እንግዲህ ይሄንን ፍክክር ስናይ የፖለቲካ ይዘት ስላለው ማናቸውም አገሮች እዚህ አልያንስ ውስጥ ሲገቡ የፖለቲካ ግንኙነት ሲፈጥሩ ይሄንን መመዘን ያስፈልጋል። አጀንዳቸው ምንድን ነው የሚለው። ሩሲያ ሱዳን እየገባች ነው። ህንድም እንደገና ሌላው ቀርቶ ህንድ እንኳን ጅቡቲና እዛ አካባቢ ለመግባት እየሞከረች ነው። በጠቅላላ ብዙ ትርምስ ነው እዛ ውስጥ ያለውና እዚህ ትርምሱ ሲገባ የፖለቲካ ስርፍም አለው ኪሳራም አለው። ያ የፖለቲካ ጥበብ ያላቸው ሰዎች ያንን መዝነው ነው የሚገቡት። ምን ያስከትልብኛል ንግረው የሃይማኖት ምክንያት አለው እና እንደሚታቀቡ አውቀው የሳውዲ አረቢያ አላማ በመንግስትም መንግስትና ሀይማኖት አንድ ስለሆነ የሳውዲ አረቢያ ዓላማ ውሃ ቢዝን ለማራመድ አፍሪካ ውስጥ በጠቅላላው፣ በመካከለኛው ምስራቅም በጠቅላላው ያ አላማ ስላላት ያንንም ለማራመድ ጭምር ይህን የምናገራለን ማስረጃዎች ሁሉ አሉ። ስለዚህ ይህን ሁሉ ይዘት ስላለው ከዛ ይዘት ጋር ተመዝኖ ነው የፖለቲካ ግንኙነት የሚፈጠረው ለማለት ነው። ያንን ለማስጠንቀቅ ነው እያ ጽሁፍ የቀረበው እንግዲህ ሻለቃ ዳዊት። በተለይ ደግሞ ኢትዮጵያ የትኩረት ማዕከልም ሆና አያታለሁ አንዳንድ ቦታዎች ላይ በጽሁፎም ውስጥ ማለት ነው። በዚህ ሁኔታ ውስጥ በጠቅላይ ሚኒስትር አብይ አህመድ አስተዳደርና በሳዑዲ አረቢያ እንዲሁም በተባበሩት አረብ ኤሚሬቶች መካከል ያለው ግንኙነት የተሟሟቀ ይመስላል። እነዚህ ሀገሮች ድጋፋቸውን ለኢትዮጵያ በግልጽ እየቸሩ ነው፣ እየሰጡ ነው ማለት ይቻላል። መሆኑንም ጠቅላይ ሚኒስትሩ ወደ ጅዳ ሄደው ሽልማት አግኝተዋል። እንደዚሁም ፕሬዚደንት ኢሳያስ አፈወርቂ የኤርትራው፣ በዚህ ሁኔታ ውስጥ እዚህ ውስጥም ከገለጹት ሁኔታ ጋር ሲያስተያዩት ምንድን ነው የሚመስለው የኢትዮጵያ ወደዛ መሳብ ወይም በዚህ ቡድን ውስጥ ብዙ መታየት? አዎ፣ ከእንግዲህ በእኛ በኩል በእኔ በኩል ሁኔታዎችን ማሳወቅ ነው። ካሳወቁ በኋላ ያ የመንግስት የሚወስደው እርምጃ ከአገሩ ጥቅም ጋር አያይዘው ይወስዳል የሚፈልገውን እርምጃ። በእኛ ግምት ግን የምንፈልገው ምንድን ነው፣ ባለማወቅ ሳይሆን አውቀው የሚገቡበት የሚወስዱት እርምጃ መሆኑን ለማሳወቅ ነው እና ጠቅላይ ሚኒስትር አብይ እንግዲህ ይሄንን እርምጃ ወስደዋል። እኔ በበኩሌ እኔ ሳይሆን በጠቅላላው እንደው ኢትዮጵያን በተመለከተ ስመለከተው ከኤርትራ ጋር የተደረገው ግንኙነት በጣም የሚያስደስት የሆነ ሁላችንም ሪጅኑንም አ አካባቢውንም በጠቅላላ የሚያስደስት እና ሰላም እና የኢኮኖሚ ብልጥግና ሊያመጣ የሚችል ግንኙነት ስለሆነ ሁላችንም በግልም የምንደግፈው ነው። በስትራቴጂክ ጥናት እኛም ሆነን ሌሎችን ብዙዎች የሚደግፉት ነገር ነው። ነገር ግን ከዚህ ጋር ሲደረግ ከአንዱ ወገን ጋር የወገኑ ላለመምሰል ጥንቃቄ ያስፈልጋል። ለምሳሌ ይሄ ፊርማ ነው ይፈርማሉ የተባልነው ሲፈርሙም ያየ ነው አንድ ፊርማ ነው ይዘቱንም አላውቅም። ግን ጀዳ ሄደው የፈረሙ የተባለው ተቀምጠው ሲፈርሙ የገልፍ ኒውስም ያወራው እሱን ነው እና ፊርማም ሆነ ይሄ ምናልባት አልባት አያስፈልግ ይሆናል። ይሄንን በአፍሪካ ዩኒየን ደረጃ ማድረግ እንጂ ተጎትቶ እዛ ሄደው ማድረግ ተገቢ ነው ተገቢ አይደለም የሚል የእኔ አሴን ግምት አገባለሁ። ግን አላዋቂ ሊሆን ይቻለሁ እኔ ሁኔታውን አላውቀም ነገር ግን ይሄንን አረብ ሀገር ሄዶ ጀዳ ሄዶ ከማድረግ በአፍሪካ ዩኒየን ውስጥ ማድረግ ይሻል ነበረ። ከአፍሪካ ጋር ያቀራርባል የሚል ግምት አለ። ግን የጠቅላይ ሚኒስትሩ ጽህፈት ቤት የሚለው ጅዳ ላይ የተፈረመው የሰላም ስምምነት አይደለም። የሰላም ስምምነት ከኤርትራ ጋር የተፈረመው አስመራ ላይ ነው። ባለ አምስት ነጥብ የሰላም ስምምነት ማለት ነው። ጅዳ ላይ የነበረው ያንን የሰላም ስምምነት ተግባራዊ ማድረግ በሚቻልባቸው መንገዶች የሳኡዲ አረቢያ መንግስትና የተባበሩት አረብ ኤሚሬቶች የሚሰጡትን ሊሰጡ የሚችሉትን ድጋፍ የማጠናከሪያ እንደ የጋራ መግለጫ አይነት እንደ ኮሚኒኬ አይነት ነው የተደረገው የሚል ነው። ጥሩ ነው እንደሱ እንግዲህ ይህን ቢሆን ራሴ የራሴ በዩናይትድ አረብ ኤሚሬትስና ሳዲ አረቢያ አለ ምክንያት ይህን ሁሉ አያደርጉም። የራሳቸው ምክንያቶች ያላቸው ምንድን ነው ብለው ያስባሉ። ይሄ በተለይ በኢኮኖሚ በኩል የሚፈልጉት አለ። ኢትዮጵያ ውስጥ ገብተው እርሻ ማስፋፋት ይፈልጋሉ። ያ ነገር ይፈልጋሉ። ብዙ ነገሮች ማድረግ የሚፈልጉት አለ። ከሱ ጋር ሁሉ የተያያዘ ሊሆን ይችላል። ግን ዝርዝሩን እኔ አላውቀውም። የውጭ ጉዳዮቹ ሊመረምሩ ይችላሉ። በእኔ በኩል ግን ስመለከተው በዛ በኩል ያለ ሁል ጊዜ ኢትዮጵያን እዛ ውስጥ ለመክተት የሚደረግ ዘላዓለማዊ ጥረት ነው። በዛ በኩል ያለ በአረቦች በኩል ያለ ይሄ በውጭ ጉዳይ ሆነ ስናጠና የነበረ ነው። በሁሉም ቦታ ስናጠና አርባ አመት አመት ሲጠና የነበረ ነገር ነው እና ያ ሁኔታ ኢትዮጵያን ተያዥ እንዳያደርጋት፣ ጥገኛ እንዳያደርጋት እና የማትፈልገውን ነገር እንዳታደርግ ሁኔታ ውስጥ እንዳይከታት ከዛ ደግሞ ለመውጣት በምትፈልግበት ጊዜ ደግሞ ሌላ የመንም ሆነ ሌላ ቦታ እንደተፈጠረ ሁኔታ ደግሞ እዛ ውስጥ ደግሞ ችግር ውስጥ እንዳትገባ ጥንቃቄ ያስፈልጋል። ባለማወቅ እንዳይደረግ የማስጠንቀቅ ጉዳይ ነው። እዚች ከአንድ አንድ ጊዜ ይቅርታ፣ ለማቋረጥ አይደለም እያብራሩልኝ እንዲሄዱ ለመጠየቅ ብቻ ነው። ቅድም የገለጿቸው ሰላማዊ የሆኑ ግንኙነቶች መዋዕለ ንዋይ ግንኙነቶች፣ የልማት ግንኙነቶች እንዳሉ ሆነው ምናልባት እነሱን ራሱን በቻለ አጀንዳ ልንፈትሻቸው እንችላለን። እንዳሉ ሆነው መቼም እርስዎ የአፍሪካ የስትራቴጂና የሴኪሪቲ ምርምር ተቋም መሪም ኖትና ተቋሞ በምርምር ደረጃ የያዘው የጨበጠው እነዚህ የፋርስ ባሕረ ሰላጤ ሀገሮችም ይሁኑ የአራቢያ ልሳነ ምድር አገሮች በአካባቢው ያላቸው ተጽዕኖ ምን እንደሚመስል ሊያሳይ የሚችል ማስረጃ ካሉት በተለይ ደግሞ ኢትዮጵያን የሚመለከት በተለይ ደግሞ የሰሞኑን የኤርትራ የኢትዮጵያና የሳዑዲ አረቢያና የአረብ ኤሚሬቶችን በሌላ ወገን ደግሞ ያለውን ግንኙነት በሚመለከት በዚህ በኩል እዚህ ጥልቅ ውስጥም አልገባንም፣ እንደዚህ ያለ ማስረጃም የለኝም። ጠቅላላ ያለውን ፉክክር ነው የምንገልጸው። ፉክክሩ ከስትራቴጂክ የሆነ የኢኮኖሚ የራ አይዲዮሎጂ ይሄን የመሳሰለ የፉክክሮች አሉ። ያ የሚታዩ ናቸው። ያ እንግዲህ አንዱ ከአንዱ ጋር ቢጋጭ አንዱ ከሌላው ጋር የመሰለ ስትራቴጂክ አስተላለፎችን ስለሚለውጥ እዛ ላይ ጥንቃቄ ያስፈልጋል ከማለት ውጪ እኔ ሁኔታው ጥንቃቄ እስካለበት ጊዜ ድረስ የሚጎዳ ነገር ይኖራል ብዬ አላስብ። ነገር ግን ጥንቃቄ ይሞላበት የሚል ነገር ነው መናገር የምንችለው እንጂ ይሄ ነገር ይሄን አመጣ ብዬ የምናገረው ነገር የለኝም። ነገር ግን ሁሉም የራሱን ጥቅም ይዞ እዚህ ስለሚገባ የጦር ሰፈርም ያላቸው ጦር ሰፈርም የገነቡ ሆነ እነሱም ደግሞ በሌላም አንጻር ደግሞ ያላቸውን ጥቅም ለማስከበር ብዙ ጥረት ስለሚያደርጉ እዛ ላይ ማናቸውም ሀገር ሲገባ ሲወግን ጥናት ያስፈልጋልና እውቀት ያስፈልጋል። እኛ ያን እውቀትና ጥናት መስጠት ነው እንጂ ዝርዝሩ ነገር ውስጥ ምንም ምንም ማቀው ነገር የለኝም። ሻለቃ መቼም እውነት ነው። የዓለም ታሪክ የዓለም ፖለቲካ ታሪክ በአጠቃላይ ሀገሮች የራሳቸውን ጥቅም በማስከበር ላይ የተመረኮዘ ነው። በቅድሚያ በሉዓላዊነታቸውና በደህንነታቸው ላይ የተመረኮዘ ግንኙነት ነው የሚያደርጉት ከማንም በላይ የሚያደርጓቸው ግንኙነቶች የሚገቡባቸው ውሎች የራሳቸውን ጥቅሞች የሚያስጠብቁ መሆናቸውን ማረጋገጣቸው አንድ ነገር ሆኖ በአሁኑ የአራቢያ ልሳነ ምድርና የምስራቅ አፍሪካ ጂኦፖለቲካዊ ሁኔታ ኤርትራ፣ ኢትዮጵያ በአንድ በኩል፣ በሌላ በኩል ሳዑዲ አረቢያ፣ ሱኒዎች እያሉ ነው የጠቀሷቸው በዚህ ጽሑፎ ውስጥ ምንድን ነው የሚያስከትለው ችግር እነዚህ ሀገሮች ወደ ጠበቀ ግንኙነት ቢሄዱ ችግር አለ ብለው ያያሉ። በአጠቃላይ መወገን ይመጣላ ከአንዱ ጋር መወገን አንዱና አንዱ ድጃጩ ከአንዱ ጋር መወገን ሊመጣ ነው። ኢትዮጵያ ብትወግን የምታጣው ነገር ምንድን ነው? የምታገኘው ነገር ምንድን ነው? ያ መወገንስ ከምንድን ነው የሚነሳው? የሚወገንበት ጊዜ አለ። የግድ አቋም የሚወሰድበት ጊዜ አለ። አቋም ተወስዶ ምንም የሚያስመጣውን ነገር ሁሉ አገራዊ የብሔራዊ ጥቅማችን ጋር የተያያዘ ስለሆነ የሚያስከትለውን ነገር ሁሉ ለመቋቋም ዝግጁ ነን ብሎ አንድ አቋም ይዞ መግባት ይቻላል። ይሄ ሁሉ ከተመርምሮ መወገን ይቻላል። ነገር ግን እንደምናየው በአሁኑ ጊዜ ይሄ ይህን ጋር ተወጋግኖ የደረሰም ጉዳት አለ። ኢራክ ላይ ያለው ጦርነት አለ፣ ሲሪያ ላይ ያለው ጦርነት አለ፣ የመን ያለው ጦርነት አለ። ብዙ ቦታ ላይ የሚደረጉ ጦርነት በዚህ ምክንያት ስላሉ ከዛ ውስጥ ላለመግባት ጥንቃቄ ያስፈልጋል ነው ዲፕሎማሲ ሁል ጊዜ የጥንቃቄ ጉዳይ ነው። ዲፕሎማሲ ሁሉ ጊዜ መራቅ አይደለም፣ መሸሽ አይደለም፣ ሁኔታ ውስጥ ገብቶ በጥንቃቄ የመስራት ጉዳይ ብሔራዊ ጥቅምን በማይነካ ነገር እንዴት ያለ ዲፕሎማቲክ ግንኙነት ይኖረኛል ብሎ ስትራቴጂ ከሆነ እርምጃ መወሰድና ስትራቴጂ ከሆነ ፖሊሲ መቀየስ ነው ዲፕሎማሲ ማለት መራቅ አይደለም፣ መገለልም አይደለም። ከኢንተርናሽናል ሲስተም ውስጥ ወጥተን ልንኖር አንችልም። ኢትዮጵያ መሬት ማንም ሀገር ኢንተርናሽናል ሲስተም ውስጥ እንግዲህ ጎበዝ ዲፕሎማት የሚያሰኘው ምንድን ነው? ኢንተርናሽናል ሲስተሙ እንዴት ኦፐሬት እንደሚያደርግ እንዴት እንደሚሰራ አውቆ የሚወስዱትን አቋም የመውሰድ ጉዳይ ነው። ይሄ ዲፕሎማሲ ይባላል። ይህንን ለማሳወቅ ነው። ይህን ደግሞ ለማወቅ መንግስት ራሱ ጥናት ድርጅቶች ላይኖሩ ይችላሉ። ገለል ያሉት ድርጅቶች የበለጠ ያውቃሉ። ከጥቅም አንጻር ሳይሆን ከሩቅ ርቀት ተመልክተው ነገሮችን እነሱን በሚያዩት መልክ ሳይሆን ከውጭ በምንመለከተው መልክ ማሳየት እንችላለን። ያን አይተው መወሰን የእነሱ ጉዳይ ነው። ሞር ኢምፖርታንት፣ ዋናው የራሳቸውን ጥቅም የሚያውቁ እነሱ ናቸው። ሪሰርች ሴንተሮች አይደሉም። ተመራማሪዎች ያው ተመራማሪዎች ፋክቱንና ሁኔታውን ማቅረብ ነው። ከዛ በኋላ ግን መውሰድ መወሰድ ያለበትን እርምጃ ለሀገራቸው በሚጠቅም ደገድ የመንግስታት ጉዳይ ነው። እርሶም አንስተውታል። ሸለቃ በዚህ በጽሑፎ ውስጥ ለምሳሌ አንድ እንደ አብይ አንድ ነጥብ ላንሳና የህዳሴ ግድብን ሁኔታ እንመልከት። የግብፅ የጥቅም ሁኔታ አለ። ኢትዮጵያ የራሷ የጥቅም ሁኔታ አላት። ግብፅ በዚህ በሳዑዲ አረቢያ በሚመራው ትብብር ውስጥ ተሳትፎ አላት። ኢትዮጵያ ደግሞ ቅርበት አላት፣ ከጅዳ ጋር ከሪያድ ጋር እና እነዚህ ሁኔታዎች ኢትዮጵያ ጥቅሞቿን ለማስከበር ልትጠቀም የምትችልባቸው መሳሪያዎች ወይም ቱልስ ሊሆኑ አይችሉም። መጠቀሚያም ሊሆኑ ይችላሉ። ጎጁም ሊሆኑ ይችላሉ። ጎጁም ወገን እስቲ ያሳዩኝ። ጎጁም ሊሆን ይችላል። አረብ ሀገሮች በአብዛኛው አብረሀብ ሀገር ከግብፅ ጋር የተሰለፉ አሉ፣ እና ግብፅን የሚወግኑ አሉ። ብዙ ብዙ የአረብ ሀገሮች ግብፅን ነው የሚደግፉት። እና ሱዳንም አረብ ውስጥ ያለችበት ነች። ሱዳንም ብዙ አረብ ሀገሮች ይደግፏታል። ስለዚህ የህዳሴ ግድብም ሆነ በጠቅላላ የናይልን በተመለከተ አባይን በተመለከተ የሚደረጉ እንቅስቃሴዎች ሁሉ የአረብ አቋም ነው። የአረብ አቋም ስለሆነ ይሄ የግድ ሚዛን ይጠይቃል። እንግዲህ ከማጋ ነው የሚወገነው ኢትዮጵያና ግብፅ ቢጣሉ በዚህ ጉዳይ ላይ ማ ከማጋ ይወግናል የሚለው ነገር እሱ ደግሞ የሚያነጋግር ነው። ይሄ ሁሉ መመዘን አለበት። እና ደቡብ ሱዳንም እንደዚሁ አሁን ዩናይትድ አረብ ኤሚሬት በቅርቡ ሶስት ቢሊዮን ዶላር የፎረን ኤክስቼንጅ ሪዘርቫቸው ለማሟላት ብሎ ሶስት ቢሊዮን ዶላር አሟልቶላቸዋል። እርዳታም እየሰጣቸው ነው። እንግዲህ ይሄ ሁሉ ከእነሱ ጋርም ግንኙነት አላቸው። ስለዚህ ለነዛም እነዚህም በእንደዚህ ያሉ በመሳሰሉ ኢሹስ ላይ የሚወሰዱ እርምጃዎች የግድ ወገናዊነትን ሲያመጣ ግጭት ሊፈጥር ይችላል፣ ላይፈጥርም ይችላል። ግን ይሄ እንግዲህ የዲፕሎማሲ እውቀት ነውና፣ እንዴ የጨዋታውን የመጫወት ጉዳይ ነው። ብዙ ነገር ኢትዮጵያ፣ አረቢያ ልሳነ ምድርና ፋርስ ባሕረ ሰላጤ እንዲሁም የአፍሪካ ቀንድ ከሻለቃ ዳዊት ወልደ ጊዮርጊስ ጋር የጀመርነው ውይይት በሌላ ዝግጅት ይቀጥላል። አላበቃም። በፌስቡክ ገጻችንና ዌብሳይታችን ላይም ይገኛል። የተከበራችሁ አድማጮች፣ እስከ ማጠቃለያው ከመሐሙድ አህመድ ጋር እንተዋችሁ። የድሬ ልጅ ነቼ ከዚህ ራስ እቻ አዋሽ ማዶ ልቤ ተጭንቋል እሷ ኖዶ በእናት ባባቷ ቤት በጥሩ ሁኔታ ያለ ቅዝቃዜን አድጋ በሞቅታ የብርቱካኑ ሃን ጠጥ ታጭማቂ ሆና ተገኝታለች፣ የልቤ አስጨናቂ le jito a betu beto so mas de seto ye hare li nechi wotta to je gollo beto le jito a betu beto so de seto ye hare li nechi wotta to je የድሬ ልጅ ነቼ ከዚህ ራስ ስለ ውበቷ ስንቱን ላውራ የሐረር ልጅ ነቻ አዋሽ ማዶ ልቢ ተጨንቋል እሷን ወዶ። ስትሄድ በመንገድ ላይ ፈገግታ ሳይታኝ እሷን ስከተላት ጀጎል ገባይ ትታኝ በማላውቀው መንደር እሷን ተመልክቼ መውጫው ግራ ገባኝ። ጀጎል ገብቼ ልጅቷ አቤቱ በቷ ሰው ማስገሰቷ የሐረሪ ነች ወጣቷ ጀጎል ነው ቤቷ። ልጅቷ አቤቱ በቷ ሰው ማስገሰቷ የሐረሪ ነች ወጣቷ ጀጎል ነው ቤቷ። ግሩም ምርጫ ነበር ዜማው። ሰሎሞን እናመሰግናለን። ወደ ማጠቃለያ ዜና ለለፍና እንሰናበታለን። ሐሙስ እለት በታንዜኒያ ቪክቶሪያ ሐይቅ ላይ ከተገለበጠው የጀልባ አደጋ የሞቱት ሰዎች ቁጥር 167 መድረሱ ተሰምቷል። በዛሬው ዕለት አንድ ሰው በህይወት አንድ ተሳፋሪ በህይወት ለማውጣት ችለናል ብለዋል የእርዳታ ሰራተኞች። በሱዳን የዩናይትድ ኪንግደም የእንግሊዝ ልዩ ተወካይና በደቡብ ሱዳን አምባሳደሯ የሆኑት ክሪስ ቲሮት በደቡብ ሱዳን ግጭት የሚሳተፉት ወገኖች በቅርቡ ሕይወት ዘርቶ የተፈረመውን የሰላም ስምምነት ተግባራዊ በማድረግ ቁርጠኝነታቸውን ለማሳየት እድል አላቸው ሲሉ ተናገሩ። ጦርነት በበጣጠቃት በየመን የተሰማሩት የረዴ ሰራተኞች የከበደውን ቸነፈር ለመዋጋት በያዙት ትግል ሽንፈት እየገጠማቸው ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊው አስጠነቀቁ። ለፀጥታ ምክር ቤቱ ባደረጉት ንግግር ቁጥሩ የበዛ ሰው ሕይወት በረሃብ እንዳይረግፍ ለመከላከል ወደማንችልበት ደረጃ እየደረስን ነው ብለዋል። ቻይና ከዩናይትድ ስቴትስ ጋር ልታካሂድ አቅዳው የነበረውን የንግድ ድርድር ዋሽንግተን በቻይና ሸቀጦች ላይ አዲስ ታሪፍ መደንገጓን ተከትሎ እንደሰረዘችው ተነገረ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮዲውሰሯ ብርሃን ኃይሉ በመላ ባልደረቦቻችን ስም የምሰናበታችሁ፣ ሳስተናግዳችሁ ያመሸሁት ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።